የዲደብልዩ ዜና አመሰግናለሁ ማንተጋፍቶ። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜናዎች ነሆ በአማራ ክልል ዋግ ህምራ ብሔረሰብ አስተዳደር ዞን በጦርነት ስር ባሉ አካባቢዎች ሰዎች በረሃብና በመድኃኒት እጥረት አስር ሰዎች መሞታቸውን የአይን ምስክርና የዞኑ አስተዳደር አስታወቁም። በዞኑ ከ635 ሺህ በላይ ሰዎች የአስቸኳይ ጊዜ ምግብ ድጋፍ እንደሚያስፈልጋቸው ተገልጸዋል። የኢትዮጵያ የመከላከያ ሰራዊት በትግራይ ክልል ዋና ከተማ መቀሌ በሳምንት ውስጥ ለሁለተኛ ጊዜ የአየር ጥቃት መፈጸሙን የትራዶ ና ዲፕሎማት ምንጮች ገለጹ። ለሁለተኛ ጊዜ ተፈጸመ የተባለው የአየር ጥቃት ክልሉን በሚቆጣጠረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ይዞታዎች ላይ ያነጣጠረ ነበርም ተብሏል። በደቡብ ሱዳን በታዋቂ ሰዎች፣ ጋዜጠኞችና ሲቪል ሰዎች ላይ እየደረሰ ያለውን የሰብአዊ መብት ጥሰት እየመረመረ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አስታወቀም። በሰሜናዊ ህንድ ኃይለኛ ዝናብ ያስከተለው ጎርፍ 46 ሰዎች ገደለ፣ ቁጥራቸው ያልተጠቀሰ በርካታ ሰዎችን ደግሞ ከመኖሪያቸው አፈናቀለም። ሁለት የቀድሞ የጀርመን ወታደሮች በሽብርተኝነት ተጠርጥረው በቁጥጥር ስር መዋላቸውን የሀገሪቱ አቃቤ ሕግ አስታወቅም። ወታደሮቹ ሊመሰርቱ ታቅደውታል የተባለው አደጋ ጣይ ቡድን የየመን ሲቪሎችን ለአደጋ የሚያጋልጥ ጥቃት ለማድረስ ያለመ ነበር። ዜናውን በዝርዝር በአማራ ክልል ዋግኅምራ ብሔረሰብ አስተዳደር ዞን በጦርነት ስር ባሉ አካባቢዎች ሰዎች በረሃብና በመድኃኒት እጥረት አስር ሰዎች መሞታቸውን የአይን ምስክርና የዞኑ አስተዳደር አስታወቁም። በዞኑ ከ635,000 በላይ ሰዎች የአስቸኳይ ጊዜ ምግብ ድጋፍ እንደሚያስፈልጋቸው ተገልጿል። በዞኑ በተከሰተ የምግብና የመድኃኒት አቅርቦት ችግር ዓለም አቀፍ የተራድኦ ድርጅቶች ተገቢውን ድጋፍ አለማድረጋቸውን ጠቅሶ የዞኑ አስተዳደር ወቅሷል። በዝቋላና በጋዝጊብላ ጊብላ ወረዳዎች በዚህ ሳምንት ብቻ የ11 ሰዎች ሕይወት ማለፉን የብሔረሰብ አስተዳደሩ የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት መምሪያ ኃላፊ አቶ መልካሙ ደስታ ተናግረዋል። በዚህ ብላ ወረዳ አስር ቆላ ወረዳ አንድ፣ በጠቅላላ ከሁለቱ ወረዳዎች አስራ አንድ ሰዎች በምግብ ጥወት እና እንዲሁም በጤናና ሌሎች አገልግሎች ባለማግኘት የሞቱ ናቸው። የዋግህምራ ብሔረሰብ አስተዳደር ምክትል አስተዳዳሪ አቶ ተስፋዬ ገብሬ በበኩላቸው አብዛኛው የብሔረሰብ አስተዳደር ዞኑ በጦርነት ቀጠና ውስጥ በመሆኑ ምንም አይነት የገበያ እንቅስቃሴ እንደሌለ ተናግረዋል። የትራዶ ድርጅቶችም እርዳታ ማቅረብ ባለመቻላቸው ነዋሪው በመድኃኒትና በዕለታዊ የምግብ አቅርቦት እጥረት ህይወቱ እያለፈ መሆኑን ገልጸዋል። ቅርጫትም ባለመኖሩ ምክንያት የሚገባ የሰብዓዊ እርዳታ ባለመኖሩ ምክንያት ሰቆጣ ከተማ፣ ሰቆጣ ዙሪያ፣ በርገሌ፣ ጻግብጅ የመሳሰሉ ወረዳዎች ያው በጠላት ስር ስለሆኑ ለምንም የምግብ አቅርቦት የለም። በዚህ ምክንያት የሚከሰት ህመም አለ፣ የሚከሰት ሞት አለ። የባህር ዳሩ ወኪላችን አለምነው መኮንን እንደዘገበው በዋግህምራ ብሔረሰብ አስተዳደር ዞን የተፈጠረው ሰብአዊ ቀውስ አፋጣኝ መፍትሄ ካልተሰጠው በአጭር ጊዜ ውስጥ ወደ ከፋ የሰብአዊ ቀውስ ሊሸጋገር እንደሚችል ምክትል አስተዳዳሪው አስጠንቅቀዋል። የኢትዮጵያ መከላከያ ሰራዊት በትግራይ ክልል ዋና ከተማ መቀሌ በሳምንት ውስጥ ለሁለተኛ ጊዜ የአየር ጥቃት መፈጸሙን የተራድኦና የዲፕሎማት ምንጮች ገለጹ። ለሁለተኛ ጊዜ ተፈጸመ የተባለው የአየር ጥቃት ክልሉን በሚቆጣጠረው የህዝባዊ ወያነ ሓርነት ትግራይ ህወሓት ይዞታዎች ላይ ያነጣጠረ ነበርም ተብሏል። በጥቃቱ ስለደረሰ የሰብአዊም ሆነ ቁሳዊ ጉዳት በዝርዝር የተገለጸ ነገር የለም። ነገር ግን ጥቃቱ በአንድ የኢንዱስትሪ መንደር ላይ ውድመት ማድረሱን ነዋሪዎች ተናግረዋል። ጥቃቱ ከባድ ነበር። የጦር አውሮፕላኑ እጅጉን ቅርብ ነበር ያሉት የአይንማኝ የደረሰውን ጉዳት ባናውቅም ግቢውን ሙሉ በሙሉ አቃጥለዋል ብለዋል። የአየር ጥቃቱ መፈጸሙንም የኢትዮጵያ መንግስት አረጋግጧል። ጥቃቱ ህወሀት የጦር መሳሪያ ግንባታና የጥገና ሥራዎችን በሚያከናውንባቸው ተቋማት ላይ ያነጣጠረ ነው ሲሉ የመንግስት ኮሚኒኬሽን ጉዳዮች ኃላፊ ለገሰ ቱሉ ለፈረንሳይ የዜና ምንጭ ተናግረዋል። የኮሚኒኬሽን ጉዳዮች ሚኒስትር ዴታ ወይዘሮ ሰላማዊት ካሳ ዘግየት ብለው እንዳስታወቁት ጥቃቱ ህዋት የከባድ የጦር መሳሪያ መጋዘን ማምረቻና የጥገና ማዕከል አድርጎታል በተባለው መስፍን ኢንዱስትሪያል ኢንጂነሪንግ በተባለው ኩባንያ ላይ ማነጣጠሩን ተናግረዋል። ከትናንት በስቲያ ሰኞ በተፈጸሙ የመጀመሪያዎቹ የአየር ጥቃቶች ሶስት ሰዎች ተገድለዋል። ሌሎች ዘጠኝ ሰዎች መቁሰላቸውን የዜና ምንጩ አስታውሷል። የኢትዮጵያ መከላከያ ሰራዊት የትግራይን ክልል ለቆ ከወጣ ወዲህ በመቀሌ የጦር ጄቶች ስትመታ የባለፈው ሰኞ የመጀመሪያው ነው። በደቡብ ሱዳን በታዋቂ ሰዎች፣ ጋዜጠኞችና ሲቪል ሰዎች ላይ እየደረሰ ያለውን የሰብአዊ መብት ጥሰት እየመረመረ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አስታወቀም። የአገሪቱ የደህንነት አባላት ዛቻና ማስፈራራት ሰክተው ሀገር ጥሎ የሸሹ ሰዎች መኖራቸውን የጠቀሰው ኮሚሽኑ የጸጥታ ኃይሎች የግለሰቦቹን የሥራ ባልደረቦችና ቤተሰቦቻቸውን ማሰቃየት መቀጠላቸውን ገልጿል። በደቡብ ሱዳን ቀጣይነት ያለው ሰላም ለማረጋገጥ የሚደረገው ጥረት በፍጥነት እየተሸረሸረ መምጣቱን በደቡብ ሱዳን የኮሚሽኑ ኃላፊ ያስሚን ሱካ ተናግረዋል። በሀገሪቱ በህገ መንግስታዊና በሽግግር የፍትህ ሂደቶች ውስጥ የተሳተፉ ቁልፍ የባለ ድርሻ አካላት ከሀገር እንዲሸሹ በማድረጉ የሌሎቹን ተሳትፎ ተስፋ ያስቆርጣል ሲሉ የጸጥታ ኃይሎችን ተግባር ነቅፈው ተናግረዋል። የሀገሪቱ መንግስት ትልቅ ስም የገነቡ የሰብዓዊ መብት ተሟጋቾች ላይ ማነጣጠሩ በሀገሪቱ ሊካሄዱ በታቀዱ ሀገራዊ ምርጫና በመሳሰሉ ሂደቶች ላይ አሉታዊ ተጽዕኖ በማሳደር መተማመን ሊያሳጣ እንደሚችል ኮሚሽኑ ስጋቱን ገልጿል። የሰብዓዊ መብቱ ኮሚሽን የተቋቋመው በጎርጎርሳዊያኑ 2016 ነበር። በወቅቱ በሀገሪቱ በሰብዓዊ መብት ጥሰት በተከሰሱ ሰዎች ላይ መረጃዎችን በማሰባሰብ ያለመከሰስ መብታቸውን ለማስነሳት ነበር ወደ ስራ አይገባውም። ነገር ግን አሁንም ቢሆን የሰብዓዊ መብቶችና የሲቪክ ቦታዎች እንዲከበሩ ከሀገሪቱ ባለስልጣናት ጋር መነጋገር እንደሚቀጥል ዓለም አቀፉ ኮሚሽን አስታውቋል። በሰሜናዊ ህንድ ኃይለኛ ዝናብ ያስከተለው ጎርፍ 46 ሰዎች ገደለ። ቁጥራቸው ያልተጠቀሰ በርካታ ሰዎች ደግሞ የደረሱበት አልታወቀም። ጎርፉ ጉዳት ባስከተለባቸው የኡታራካንድ ግዛት አካባቢዎች በህይወት የተረፉትን ለመታደግና የሟቾችን አስክሬን የነፍስ አድን ሰራተኞች የማፈላለግ ሥራ እያከናወኑ መሆኑን የአካባቢው ባለሥልጣናት ዛሬ አስታውቀዋል። በግዛቲቱ ላለፉት ሶስት ቀናት ያለማቋረጥ የጣነው ኃይለኛ ዝናብ ያስከተለው ጎርፍ አውራ ጎዳናዎችን አጥለቅልቋል፣ ድልድዮቹን አፈራርሷል፣ እንዲሁም በተፈጠረ የመሬት መንሸራተት በርካታ ቤቶች ተጠራርገው ተወስደዋል። የህንድ ብሔራዊ የሜትሮሎጂ ድርጅት በበኩሉ የሰሞንኛው የሰሜናዊ ህንድ ኃይለኛ ዝናብ ዛሬ ረቡዕ ጋብ የማለት አዝማሚያ ቢያሳይም በሰሜናዊ ምስራቅና በደቡባዊ የህንድ ክፍሎች በበለጠ ተጠናክሮ እንደሚዘንብ አስጠንቅቋል። በህንድ ተጠናክሮ ለታየውና ለሰብአዊና ቁሳዊ ጥፋት ምክንያት የሆነው ኃይለኛ ዝናብ የዓለም የአየር ንብረት ለውጥ ያስከተለው ዳፋ ስለመሆኑ ተነግሯል። ባለፈው እሁድ በህንድ ደቡባዊ የኬራላ ግዛት ኃይለኛ ጎርፍ ባስከተለው የመሬት መንሸራተት 21 ሰዎች መሞታቸው ተዘግቦ ነበር። ይህ ዶችቬል ነው። የኔዘርላንድ አቃብያነ ህግ በህገ ወጥ የሰዎች ዝውውር የሚጠረጥረውን ኤርትራዊ ኪዳኔ ዘካርያስ ሀብተ ማርያምን ከዋነኛ ተፈላጊ ወንጀለኞች ዝርዝር ውስጥ ማካተታቸውን አስታወቁ። ኪዳኔ ዘካርያስ ወደ አውሮፓ ለመጓዝ ሊቢያ በደረሱ አፍሪቃውያን ስደተኞች ላይ ግድያን ጨምሮ በመጋዘኖች ውስጥ እገታና ስቃይ ማድረስ እንዲሁም በህገ ወጥ የሰዎች ዝውውር ተከሶ ሲፈለግ ቆይቷል። ባለፈው ሰኔ አንድ የኢትዮጵያ ፍርድ ቤት በተከሳሹ በሌለበት የዕድሜ ልክ እስራት ፈርዶበት ነበር። የኔዘርላንድ አቃቤ ህግ ቢሮ እንዳስታወቀው ተፈላጊው ግለሰብ ኔዘርላንድ ለመግባት በሚሹ ኤርትራውያን ስደተኞች ላይ ያስገድደው መድፈር ጥቃት ከማድረስ ባሻገር አፈናና ዘረፋ ይፈጽምባቸው ነበር ብሏል። ኪዳኔ ዘካርያስ ባለፈው ዓመት የካቲት ወር ነበር ኢትዮጵያ ውስጥ ከፍርድ ቤት ግቢ የተሰወረው። እስካሁን ያለበት አለመታወቁን ነው ሮይተርስ የዜና ምንጭ የዘገበው። እጅግ ተፈላጊ ወንጀለኛ የተባለው ኪዳኔ ዘካርያስን አስሶ ለማግኘት የኔዘርላንድና የኢጣሊያ መንግስታት በጋራ መስራት መጀመራቸውን ባለሥልጣናቱ ተናግረዋል። ሁለት የቀድሞ የጀርመን ወታደሮች በሽብርተኝነት ተጠርጥረው በቁጥጥር ስር መዋላቸውን የሀገሪቱ አቃቤ ሕግ አስታወቅም። ወታደሮቹ ሊመሰረቱ ታቅደውታል የተባለው አደጋ ጣይ ቡድን የየመን ሲቪሎችን ለአደጋ የሚያጋልጥ ጥቃት ለማድረስ ያለመ ነበር። ተጠርጣሪዎቹ በደቡባዊ ጀርመን በሙኒክ ከተማና ባደን ቮርተንበርግ ክልል ውስጥ ነበር የተያዙት። ጀርመን የፌዴራል አቃቤ ህግ ዛሬ ባወጣው መግለጫም በጥብቅ የተጠረጠሩት ወታደሮቹም የቀድሞ ወታደሮችን አሊያም የፖሊስ መኮንኖችን ያቀፈ አንድ ወታደራዊ የሽብር ኃይል ለመመስረት አቅደው ነበር ብሏል። ተጠርጣሪዎቹ አርኔድ አዶልፍና ሐሺም ኤ በሽብር ቡድን ውስጥ በአባልነት ለሚያቅፏቸው ወታደሮች በወር እስከ 40 ሺህ ዩሮ አሊያም 46500 ዶላር ድረስ ለመክፈል አቅደው ነበር ተብሏልም። ከ100 እስከ 150 አባላት እንዲኖር ታቅደው የነበረው የወታደራዊ ቡድን በሁለቱ ግለሰቦች እየተመራ የመን ውስጥ እየተደረገ ባለው ጦርነት መሳተፍና ለአንዱ በቅጥረኝነት ለመስራት ያቀደ እንደነበር አቃቤ ሕግ ጠቁሟል። በየመን በኢራን እንደሚደገፉ የሚነገርላቸው የሁቲ አማጺያን በሳውዲ መራሹ ጥምር ጦር ከሚደገፈው የየመን መንግስት ጋር መቋጫ አልባ ጦርነት ማድረግ ከጀመሩ ዓመታት ተቆጥረዋል። ይህ ዶች ቬለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን በጦርነት ስር ባሉ አካባቢዎች ሰዎች በረሃብና በመድኃኒት እጥረት አስር ሰዎች መሞታቸውን የአይን ምስክርና የዞኑ አስተዳደር አስታወቁም። በዞኑ ከ635000 በላይ ሰዎች የአስቸኳይ ጊዜ ምግብ ድጋፍ እንደሚያስፈልጋቸውም ተገልጿል። የኢትዮጵያ መከላከያ ሰራዊት በትግራይ ክልል ዋና ከተማ መቀሌ በሳምንት ውስጥ ለሁለተኛ ጊዜ የአየር ጥቃት መፈጸማቸው መፈጸሙን የትራዶና የዲፕሎማት ምንጮች ገለጹ። የኢትዮጵያ መንግስትም ጥቃቱን አምኗል። በደቡብ ሱዳን በታዋቂ ሰዎች ጋዜጠኞችና ሲቪል ሰዎች ላይ እየደረሰ ያለውን የሰብአዊ መብት ጥሰት እየመረመረ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አስታወቀ። በሰሜናዊ ህንድ ኃይለኛ ዝናብ ያስከተለው ጎርፍ 46 ሰዎች ገደለ። ቁጥራቸው ያልተጠቀሰ በርካታ ሰዎች ደግሞ የደረሱበት አልታወቀም። ሁለት የቀድሞ የጀርመን ወታደሮች በሽብርተኝነት ተጠርጥሮ በቁጥጥር ስር መዋላቸውን የአገሪቱ አቃቤ ህግ አስታወቀ። ዜናው በዚሁ አበቃ። ጤና